The voice of America. በውጪ እና በሀገር ውስጥ ስላሉ የአማራ ክልል ተወላጅ ምሁራን አስቴር ምስጋናው ያጠናቀረችው ዘገባ ከባህር ዳር ይቀርባል። ከውጭም ሆነ ከሀገር ውስጥ ያሉ የአማራ ክልል ተወላጆች ምሁራን ዛሬ በባህር ዳር ከተማ ተገኝተዋል። ምክንያታቸው ደግሞ የአማራ ተወላጆች ምሁራን መማክርት ጉባኤን ለመመስረት ነው። በዚህ የውይይት መድረክ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ከመንግስት ጋር አብሮ መስራት ማለት ፖለቲከኛ መሆን አይደለም፣ አንጻራዊ ቢሆንም ከፖለቲካ ፈጽሞ ነጻ የሆነ ሰው የለም ብለዋል። በእኔ እምነት መማር የህዝብን ህመም አብሮ ታሞ መፈወስ መቻል ነው። የክልላችን ህዝብም ይሁን አገራችን ዘመናትን ያስቆጠሩ በርከት ያሉ ችግሮች አሉባቸው። ችግሮቹን መንግስት ብቻውን ታግሎ ሊፈታቸው እንደማይችል አሳምረን እንረዳለን። ዛሬ የሁላችሁንም በር ለማንኳኳት ስንወስን ሀገር በእውቀት እንጂ በልበ ብርሃንነት ብቻ እንደማይመራ ተገንዝበን ሀገር በመገንባት ሂደት ውስጥ ህዝብ መንግስትና የግል ባልሀብቶች ትልቅ ድርሻ አላቸው። ይሁን እንጂ ሁሌም በእውቀትና በጥበብ ካልተሳሰሩና ካልተደጋገፉ ወንዝ ማሻገር አይችሉም። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በበኩላቸው ጨው ለራስ ስትል ጣፍጥ፣ ያለዚያ አሞሌ ነው ብለው ይጥሉሃል የሚለውን የሀገራችንን ብሂል በማጣቀስ ነበር ሀገርንና ህዝብን ማስቀደም እንደሚያስፈልግ የተናገሩት። የችግር ፈችነት የአብሮነት የመፍትሄ አካልነት መርህ በመከተል ወደፊት መራመድ ጊዜውና መድረኩ የሚጠይቀው ነው። ከዚያ አኳያ ለራስ ስትል ጣፍት ካልሆነ አሞሌ ነው ብሎ ይወረውሩ አይነትም ታሪክ ይመጣልና የአስተሳሰብ አስተላለፍ አመለካከት ከፖለቲካ አኳያ ያልፋል። አገር እና ሕዝብ ግን በቅብብሎሽ ትውልድ ይቀጥላል። ቁም ነገር ያለውን አሻራ አስቀምጦ ማለፍ ከእያንዳንዱ ተዋናይ ይጠበቃል። ይህን የምሁራን የመማክርት ጉባኤ ለመመስረት ከአራት ወር በፊት እንቅስቃሴ የተጀመረ ሲሆን ከውጭ ሀገራት ተሞክሮ የተወሰደ እና በውጭ ሀገር የሚኖሩም የክልሉ ተወላጆች እንደተሳተፉበት የሚናገሩት የምሁራኑ ተሳትፎ አስተባባሪ ግብረ ኃይል ሰብሳቢ ዶክተር ገበያው ጥሩ ነህ ናቸው። አምስት መርሆችን አስቀምጠን ነበር። እነዚህም አንደኛ የምሁራን ተሳትፎ ተቋማዊ ሁሉና የሚያስፈልገው መሆን እንዳለበት፣ ሁለተኛ ይህ ተቋም በአወቃቀርም ሆነ በአሰራር ነጻና ገለልተኛ ሆኖ በየጊዜው በምርጫ ከሚቀያየረው ገዢ ፓርቲም ሆነ የመንግስት አካል ጋር በቋሚነት ለክልሉ ልማትና እድገት ሳይንሳዊ ስነ ዘዴን ተከትሎ የሚሰራ መሆን እንዳለበት። ይህ ተቋም አማራ ብሔርተኝነትን እና ኢትዮጵያዊ ዜግነትን አጣጥሞ ለሁለንተናዊ ክልላዊ ብሎም አገራዊ እድገት የሚሰራ መሆን እንዳለበት። አራተኛ ይህ ተቋም በቀጥታ አስፈጻሚው አካል ጋር በተለያየ መንገድ የሚሰራና በቅድ ዝግጅትና አፈጻጽም ግምገማ ላይ የሚሳተፍ ሶስት ቀናት በሚቆየው በዚህ የውይይት መድረክ በኢትዮጵያ ፖለቲካና በአማራ ክልል ሕዝብ ላይ ያተኮሩና በሌሎች ርዕሰ ጉዳዮች ላይ ውይይት ይደረጋል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።